የአየር ንብረት ለውጥን ተከትሎ በተለያዩ የኢትዮጵያ ክልሎች ድርቅ ተከስተዋል በአገሪቱ የግብርና ዘርፍ ላይ ተጽዕኖ አሳድረዋል። በዚህም የተነሳ ኢትዮጵያ በዚህ የበጀት ዓመት 11 ከመቶ የኢኮኖሚ እድገት ለማስመዝገብ ያስቀመጠችውን እቅድ እንደማታሳካ እና እድገቱ በሰባትና በአስር ከመቶ መሃል እንደሚሆን የምጣኔ ሀብት ጠበብት ጠቁመዋል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የአገሪቱ ባለሁለት አዝ የኢኮኖሚ እድገት ብቀዘቅዝም እድገቱ እንደሚቀጥል ነው ያስታወቁት። ከሁለት ሺ ሰባት ዓመት አጋማሽ ጀምሮ ድርቅ በሰዎችና በቀንድ ከብቶች ላይ ከፍተኛ ችግር አድርሰዋል። በሌሎች የግብርና ውጤቶች ላይም ከፍተኛ ችግር ማድረሱ ይታወሳል። እንደ የደቡብ ብሔር ብሔረሰቦች እና ህዝቦች እንዲሁም የኦሮሚያ ክልልን በመሳሰሉ በበልግ አምራች አካባቢዎች ድርቁ በዓመታዊ የግብርና ምርት ላይ ተጽዕኖ እንዳያሳርፍ መንግስት ክትትል እያደረገ መሆኑን በግብርናና ተፈጥሮ ሀብት ሚኒስቴር የህዝብ ግንኙነት ኃላፊ አቶ አለማዮ ብርሃኑ ለዶቼ ቬለ ተናግሯል። ከኢትዮጵያ ጠቅላላ ምርት መጠን የግብርናው ዘርፍ ባለፈው ዓመት 40 ከመቶ እርሻ እንደነበረው የኢትዮጵያ ፋይናንስ ሚኒስቴር ያወጣው መረጃ ያመለክታል። ድርቁ በባለፈው የምህር ወቅት በግብርና ምርቶች ላይ ያሳረፈውን ጫና ለማወቅ የግብርና ሚኒስቴር ከማዕከላዊ ስታቲስቲክስ ኤጀንሲ ጋር እየሰራ መሆኑን አቶ አለማዮ ገልጸዋል። የግብርናው ዘርፍ መጎዳቱ በኢኮኖሚውም ላይ ያሳረፈውን ተጽዕኖ እንዲህ ሲሉ ያስረዳሉ። እንግዲህ ባለፉት አስር ዓመታት ተከታታይ የተመዘገበው ውጤት አሁን ላለው ተጽዕኖ ለመቋቋም ምን ያህል ሲሆን ያው ይታወቃል እና በግብርናም ተከታታይ እድገት የተመዘገበበት አመታት ነበረ። በግብርና የተመዘገበው እድገት ደግሞ ለሀገሪቱ አጠቃላይ ጂዲፒው ራሱ የቻለ ትልቅ አስተዋጽኦ አበርክቷል እና በቀጣይ ይህንን አምስቱንም አመት በተመሳሳይ መልኩ እድገቱ የሚቀጥል ሆኖ ነው ምነ የሚቀጥለው። ስለዚህ በግብርና ላይ ተጽዕኖ የሚመጣ ከሆነ በኢኮኖሚ ላይ ተጽዕኖ እንደሚመጣ ምንም ጥርጥር የለውም። ስለዚህ ይሄንን ተጽዕኖ በማመጣ መልኩ ሊወሰዱ የሚገቡ ቅርቡ እርምጃዎች በተጠናከረ መልኩ ይሰራሉ ተብሎ አቅጣጫ ስለተቀመጠ፣ የአየር ሁኔታ ትንበያ ብቻም ሳይሆን እንደ ሀገር ትራንስፎርሜሽን በተለይ ግብርናን የማዘመንና ትራንስፎርም የማድረግ ስራው ተጠናክ የሚቀጥልበት ሁኔታ ስላለ፣ በዚህ ዙሪያ ላይ መሬትን በስፋት የማረስ ሌሎች ሌሎች ተጋጭ ብቻ የመስራት ሳይሆን ምርትና ምርታማነትን የሚጨምሩ አሰራሮችን፣ ቴክኖሎጂዎችን በአግባቡ በመጠቀም የግብርናን መጠን የማስፋት ሳይሆን ባለበት ደረጃ ምርታማ ለመጨመር ድርሻውን ለኢንዱስትሪ የሚያስረክብበት እና የሚሰጥበት ሁኔታ የመፍጠር አግባብ ነው እየተወሰደ ያለው እርምጃ። የግብርና ሚኒስቴር ይህን ችግር ለመቋቋም እና ግብርናው የኢኮኖሚው መሰረት ሆኖ እንዲቀጥል ምን እያደረገ እንዳለ አቶ አለማየሁ ስንጠይቃቸው፣ የአየር ሁኔታ ያው በእጃችን አይደለም የተፈጥሮ ክስተት ነውና ማድረግ የሚገባን ነገር ከዝናብ ጥገኝነት ህብረተሰቡን የማላቀቅና ባሉን የውሃ አማራጮች ተጠቅመን ያው የግብርና ስራችን ዋናው የኢኮኖሚ የሚች ከበሆኑ ከመሆኑ ጋር ተያይዞ በቀጣይ የኢንዱስትሪ ልማት ሽግግሩ በተጠናከረ መልክ እንዲቀጥል ያም ቢሆን የግብርና ስራችን ሰፊውን ድርሻ ስለሚኖረው ውሃ ማቀብና ማሰባሰብ ስራ ላይ በተለይ ከተፋሰስ ልማት ስራዎች እርጥበት ሊያመጡ የሚችሉ አብዛኛውን የተፈጥሮ ልማት ጥበቃ እና ክብካቤ የሚደረጉ ስራዎች ላይ ህብረተሰቡ ግንዛቤ ኖሮት በስፋት እየተሰራ ያለ ነገር ነው። ባለፉት አምስት ዓመታት ሰፊ ስራ ነው የተከናወነው። ውጤታማ የሆኑ ተግባራትን ተከናውኗል። ነገር ግን አሁንም በቂ ስላልሆነ ሊሰሩ የሚገቡ ስራዎችን ሁሉ አቅማችን አሟጠን እንዲሰራ ርብርብ ነው የሚጠይቀን። የቴክኖሎጂ አቅርቦትን እና አጠቃቀምንም በስፋት ስራ ላይ ማዋል አለብን ብለን የሰረፍ ነው እንግዲህ ያለ ነው። ይህን ጉዳይ በተመለከተ በዶቼ ቬሌ የፌስቡክ ድረገጽ ላይ ውይይት አካሄደን ነበር። አብዛኞች አስተያየት ሰጪዎች መንግስት መንግስት በዝናብ ላይ የተመሰረተውን የግብርና ፖሊሲ መከለስ እንዳለበት ጠቁሟል። ሌሎች ደግሞ በበኩላቸው ችግሩ ያለው አገሪቱ የምትከተለው የፖለቲካ ኢኮኖሚ ስርዓት መሆኑን ገልጸው የኢኮኖሚ እድገት ከቁጥር ባለፈ ጋሃዱን እንደማያንጸባርቅ አስተያየታቸውን አጋርተዋል።